የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ¶¶ ፊልሙ በሁለት ከአዲስ አበባ ዙሪያ የሚኖሩ ቤተ እስራኤልና ክርስቲያን ቤተሰቦች ያለው ግንኙነት ፍቅር፣ ከዛ ውጪ በደርግ ጊዜ እነዛ ቤተሰቦች እንዴት ነው ኑሯቸውን የሚወጡት። በ89 በ90 አንድ አካባቢ በእኔ አስተያየት የኢትዮጵያ ትልቅ ወሳኝ ጊዜ ነበረ። ለቤተ እስራኤሎችም በጣም ወሳኝ ጊዜ ነበረ የተመልካቾቹን ቀልብ ለመሳብ የታደለ ብዙም ያወያየ የኢትዮጵያዊቱ እስራኤላዊት የፊልም ዲሬክተር አለመወርቅ ዴቪድያን አሁን ባለፈው ፕሮግራማችን ያስተዋወቅ ነው። በዋሽንግተን ዲሲ በመታየት ላይ ያለ አዲስ ፊልም ነው። በቃላችንም መሰረት ወዲህ ወደ ስቱዲያችን ጋብዘን አወያይተናታል። ለገንነቱ ውቅ ያበቃቸውን የአንዲት ደንበኛቸውን አድናቆት ያዘለ የትዊተር መልእክት ጨምሮ ልዩ ስኬታቸውን የዋሽንግተን ፖስት ጋዜጣም ዘግቦበታል። አሁን በቃ ይሄ እንትን ከተመጣ በኋላ ቤቱ መቀመጥና መቀመጫ መግቢያም የለውም እና እነዚያ ኦልሞስት አንድ ዓመት ያህል የለምር ናቸው ካስተመሮች። ራሳቸው በቃ ግራን የገባቸው ድሮ መጥተው ገዝተው ወደሚወጡት አሁን አንድ ሰዓት አርባ ደቂቃ ምናም መጠበቅ እንግዳ ነው የሆነባቸው። እና በቃ ኤቭሪዴ አዲስ ነገር ነው ለኛ። ባለቤቴ በጣም ባለሙያ ነው። እኔ የሰራሁትን ምግብ መልሶ አሻሹ ላይ ያቀርቧል። ስለዚህ በቃ እኔም መስራት ነው እጅ ሰጥቻለው። አሰራም ቤት ውስጥ እሱ ነው የሚሰራው ምግብ በተመለከተ በቅርቡ ዋሽንግተን ዲሲ ላይ ከፍተኛ እውቅና ያገኘውና ዝናው እየገነነ የመጣ ምግብ ቤት ባለቤቶች ሶስት የቤተሰብ አባላት ውስጥ ሁለቱን ነው የሰማችሁት። ቆየት ብለው ይመለሳሉ። ጤና ስጥልን ክቡራትና ክቡራን አድማጮች፣ እሁድ ህዳር 7 2012 ዓ ም በርከት ያሉ ቅንብሮችን ይዤ ከተረኛዋ አቀናባሪ የብርሃን ኃይሉ ጋር የፕሮግራሙ አዘጋጅና አቅራቢ ያሉላ ከበደ ነኝ። አሁን እሁድ ከሆነ እለቱ የራዲዮ መጽሔት ነው። ሰአቱ ከሰአቱ የዓለም ዜና በኋላ መልሳለሁ፣ እንዳትሄዱ። እንደምን አመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳኝ ፍስሐዬ ነኝ። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ክስ ለመመስረት የሚያበቃ ጥፋት ካለ የሚመረምረው የተወካዮች ምክር ቤት የስለላ ኮሚቴ የሁለት ባለሥልጣኖች ቃለ ምስክርነትን ትላንት በጽሑፍ መልክ አውጥቷል። ሁለቱ ባለሥልጣኖች በመጪው ሳምንት በይፋ ጥያቄ ይቀርብባቸዋል። የምክር ቤት መርማሪዎቹ በአስተዳደር በባጀት ጽሕፈት ቤት የረጅም ጊዜ ሥራ ልምድ ካላቸው ማርክ ሳንዲ ጋር ትላንት በዝግ ስብሰባ ተገናኝተዋል። ባለፉት ወራት ለኡክራይን መሰጠት የነበረበት 400 ሚሊዮን ዶላር ስለዘገየበት ምክንያት ጠቃሚ መረጃ ይሰጣሉ ተብሎ ይጠበቃል። ትላንት በጽሑፍ መልክ ይፋ ያደረጉት ከቀድሞ የብሔራዊ ጸጥታ ካውንስል ባለሥልጣን ቲም ሞሪሰን እና ከምክትል ፕሬዚደንት ማይክ ፔንስ ረዳት ጄኒፈር ዊሊያምስ ጋር በዝግ ስብሰባ የተናገሩትን ነው። ሞሪሰን እና ዊሊያምስ በመጪውስ ማክሰኞ በተወካዮች ምክር ቤት በይፋ ጥያቄ እንዲቀርብባቸው ቀጠሮ ተይዟል። ፕሬዚደንት ዶናልድ ትራምፕ ትላንት ሳይታሰብ በወታደራዊ ሆስፒታል ተገኝቷል። የዋይት ሀውስ ቤተ መንግስት መደበኛ አመታዊ ምርመራ ለማድረግ ነው የሄዱት ብሏል። በመጪው ጥር ወር የሚጀመረው አዲስ ዓመት 2020 ዓም ስራ የሚበዛበት አመት መሆኑን ግንዛቤ ውስጥ በማስገባት ስራ ባልነበረበት ትላንት ዕለት ከፊል የተለመደውን አመታዊ የጤንነት ምርመራቸውን ቀደም ብለው ለመጀመር ሲሉ ነው ወደ ወልተሬድ ሆስፒታል የሄዱት ብለዋል የዋይት ሀውስ ቃል አቀባይ ስቲፈኒ ግሪሸም። ትራምፕ ምርመራቸውን ከጨረሱ በኋላ ፕሬዚዳንቱ ፈጣን የአካልና የደም ምርመራ አካሂደዋል፣ ጤንነታቸውም የተሟላ ነው ተብለዋል። ዩናይትድ ስቴትስና ደቡብ ኮሪያ በጣምራ የሚያካሂዱትን ወታደራዊ ልምምድ እንደሚያዘገዩ ዛሬ ተናግረዋል። ሰሜን ኮሪያ ወታደራዊ ልምምዱን ተንኳሽና አደገኛ ነው ስትል በያዝነው ወር ቀደም ሲል ተቃውማ ነበር። የዩናይትድ ስቴትስ መከላከያ ሚኒስትር ማርክ ኤስፐር ሁለቱ ሀገሮች ወታደራዊን ልምምድ ያዘገዩት ለሰሜን ኮሪያ ያላቸውን በጎ መንፈስ ለማሳየት ነው ብለዋል። ዩናይትድ ስቴትስና የኮሪያ ሪፑብሊክ ለሰላም እንዲኖርና የኮሪያ ልሳነ ምድርን ከኒውክሌር መሳሪያ ነጻ ወደ ማድረግ ለሚያመራ የፖለቲካ ስምምነት ለማመቻቸት የሚያደርጉት ጥረት አድርጌ አይዋለሁ ብለዋል የመከላከያው ሚኒስትር። ሁለቱም ሀገሮች ይህን ያሉት የእስያ ሀገሮች የመከላከያ ሚኒስትሮች ጉባኤ በሚያካሄዱበት ባንኮክ ላይ ሆነው ነው። የጃፓን የመከላከያ ሚኒስትር ታኖ ኮኖ ግን የሁለቱን ሀገሮች መግለጫ የሚጻረር ምላሽ ሰጥተዋል። ስለ ሰሜን ኮሪያ ብሩህ ተስፋ ሊታየው የሚችል ሰው አይኖርም። ሰሜን ኮሪያ በያዝነው ዓመት ከ ሀያ በላይ ሚሳይሎችን ተኩሳለች። አዲስ አይነት የቦልስቲክ ሚሳይሎች ይገኙባቸዋል፣ በሰርጓጅ መርከብ የሚተኮሱ ሚሳይሎችም ጭምር የሚል ምላሽ ሰጥተዋል የጃፓኑ መከላከያ ሚኒስትር። በመጨረሻም ሆንግ ኮንግ ውስጥ ተቃውሞ የሚያካሄዱት ተማሪዎች በአንድ የዩኒቨርሲቲ ካምፓስ ላይ ዛሬ እስከ ንጋት ድረስ ከፖሊስ ጋር ከባድ ግጭት ማካሄዳቸው ተገልጿል። ጸረ መንግስት ተቃውሞው ከአምስት ወራት በፊት ከተጀመረበት ጊዜ አንስቶ የዛሬው አስከፊ ከሚባሉት ግጭቶች አንዱ ነው ተብሏል። ፖሊሶች ትላንት ማታ በሆንግ ኮንግ ፖሊቴክኒክ ዩኒቨርሲቲ ላይ ወረራ አካሄዱ። ተቃውሞው የሚያካሄዱት የዩኒቨርሲቲ ተማሪዎች እዛው መሽገው ጡቦችን፣ ቀስቶችንና ሞለቶቭ ኮክቴሎችን ሲያከማቹ እንደሰነበቱ ተዘግቧል። ፖሊሶች እንባ አስመጪ ጋዝ እየተኮሱና የውሃ ኃይል ግፊት እየተጠቀሙ ሌሊቱን ሙሉ በብዛት ቢገፉም ተማሪዎቹ አቀጣጣይ ቦምቦችን እና ሌሎች መሳሪያዎችን ስለወረወሩባቸው ለማፈግፈግ እንደተገደዱ ታውቋል። በአንድ ሁኔታ ብረት ለበስ የፖሊስ መኪና በእሳት የጋዬ መስል እንደነበረ ተዘግቧል። በመጨረሻም ፖሊሶች ካምፓሱን ከበው ተማሪዎቹ ከቦታው እንዲወጡ የጊዜ ገደብ ሰጥተዋል። ተቃዋሚዎቹ ፖሊሶቹን ማጥቃት ከቀጠሉ ፖሊሶች ጥይት ሊተኩስባቸው እንደሚችሉ መዛታቸው ተገልጿል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ጤና ይስጥልኝ ክቡራት እና ክቡራን የራዲዮ መጽሔት ታዳሚዎች፣ እሁድ ህዳር 7 2012 ዓ ም ልዩ ልዩ ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ ያሉላ ከበደንኝ ተረኛዋ አቀናባሪ የብርሃን ኃይሉ ናት። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ለቅሶ ሳቅ ሳቅ ለቅሶ አቅቶን መቀየር ለቅሶን በደስታ አዘን ጠላልብሶን ሳቅ ደርቦ ኩታ የአንዱን ቤት ገንብቶ የሌላውን ሲያፈርስ አንዱን ሳቅ አጅቦት ሌላው ከፍቶት ሲያለቅስ ለቅሶ ሳቅ ሳቅ ለቅሶ እየደባለቀ ግማሽ ጎኑ ሲያለቅስ ግማሽ ጎኑ ሳቀ። የደላው ሲጨፍር ሲደንስ ሌት ተቀን ዳንኪራ ሲመታ ሲጨልጥ ውስኪውን ያጣ በትካዜ ሲጨነቅ ሲጠበብ ሲቈላ ሲታመስ በችጋር በረሃብ ሆነና ዘመኑ የማያስተዛዝን ወገን በወገኑ አብዝቶ መጨከን ዘረኝነት ነግሶ አብሮነት ተረስቶ አንዱ ጦሙን ሲያድር ሌላው ይጨነቃል ያለመጠን በልቶ እነዚህ ሲስቁ እኒያ ያለቅሳሉ፣ እነዚያ ሲያለቅሱ እኒህ ይስቃሉ። እዚህ ቤት ሲለቀስ እዚያ ይጨፍራል። እዚህ ጦም ሲታደር እዚያ ጮማ ተርፏል። ወዲህ ቤት ሲሠራ ወዲያ ይቃጠላል። ጧት የተገነባው ማታ ፈርሶ ያድራል። ይኸዋ ለቅሶ ሳቅ፣ ሳቅ ለቅሶ እየደባለቀ ግማሽ ጎኑ ሲያለቅስ፣ ግማሽ ጎኑ ሳቀ። ለጊዜው ሳቅና ለቅሷችን ቢመስልም ለየቅል ፍቺው ለየብቻ የማይመሳሰል አይቀርም። አንድ ላይ አብሮ መኖራችን፣ በአንዲት አገር ጥላ መሰባሰባችን ግና ዛሬም ለቅሶ ሳቅ ሳቅ ለቅሶ እየደባለቀ ግማሽ ጎኑ ሲያለቅስ ግማሽ ጎኑ ሳቀ። በዘውግና በጎሳ ጭካኔ የተነሳ ለሞቱ ለቆሰሉ ለተፈናቀሉና በየመጠለያ ጣቢያዎቹ በዝናብና በፀሐይ ለሚሰቃዩ ወገኖቻችን መታሰቢያ ትሁንልኝ ያለን የፈረንሳዩ ቤተኛችን አስራደው ነው። አስራደውን እናመሰግናለን። ለቅሶ ሳቅ ሳቅ ለቅሶ በተሰኘችው የሳምንቷ ምርጥ ግጥም አድማጮች የምሽቱን መጽሔት ጀምረናል። አስራደው ታዲያ ዘወትር እንደሚያደርጉት ሁሉ ለመጽሔት የላኳት በቅርቡ በኢትዮጵያ የበርካቶች ሕይወት በከንቱና በግፍ የጠፋባቸውን ጥቃቶች አስመልክቶ ያሰፈሩትን አስተያየት ያዘለች ኢሜይልም ደርሳናለች። ሰላም ወንድም ያሉላ እንደምንሰነበት አስራደው በሰላምታ ይንደረድራሉ። ወቀሳ ፈርቼ ሳይሆን ጊዜው ግድ ቢለኝ ብዙም ሳልቆይ ተመልሼ የመጣው። በቀደመው የራዲዮ መጽሔት ከረጅም ጊዜ በኋላ ብቅ ማለታቸውን እያስታወሱ ነው። አዲሱ አበበ ይቀጥላሉ አስራደው አዲሱ አበበ የድምፅ ማጉያውን ቢሰናበትም ለራዲዮ መጽሔት ዝግጅት ጆሮውን ማዋሱ አይቀርምና ሰላምታዬን አድርስልኝ ብለውኛል። አዲሱ ሰላምታውን እንደደረሰው ተስፋ አድርጋለሁ። ብዕሬ ካሁን በኋላ አሉ አስራደው በኢትዮጵያ ያለውን ሁኔታ መልከት ባደረጉበት አስተያየታቸው የፈጣሪን ስራ የምታደንቅ፣ በፀሐይ ወጋገን አርቃ የምታስተውል፣ በጨለማው ዝምታ ሕልሟን የምታልም፣ በመሬት ትዕግሥት የምትደመም፣ የጨረቃን ውበት የምታንቆለጳፍስ፣ የእሳተ ገሞራን ቁጣ የምታስታግስ፣ ቀለምን በውኃ በጥብጣ ሕይወትን የምታለመልም፣ አበቦችን ቀስማ የፍቅር ማር የምትጋግር በተፈጥሮ ውበት ውስጥ የምትምነሸነሽ የሙዚቃን ጣዕም የምታጣጥም የሴቶችን ቁንጅና እንደ መስታወት የምትታዘብ ትሆናለች እንጂ የአገሬንና የወገኖቼን ሐዘንና ሮሮ ዳግም በመተንፈስ ትቃትታለች ብዬ አልገመትኩም ነበር። አለመታደል ሆነና አስራሌ ይቀጥላሉ። አለመታደል ሆነና ዛሬም እንደ ትላንቱ ትኩሳትን እንድንተነፍስ ተገደናል። ቃል መሬትን በማረስ ፈንታ እናቲቱ ወልዳ ታሰረች እንዲሉ ቃል መሬትን የሚያርስ እየሆነብን ተቸግረናል። የተናገሩት ከሚጠፋ የወለዱት ምን ይበል ይላል ያ አገር ወዳድ አገሬ ሰው። እናም የተናገሩት ቃል ይከበር ባራዳ ልጆችም አባባል ባንዳፍ ብለናል። የወገኖቻችን ሰብአዊ መብት ይከበር፣ የሕግ በላይነት ይኑር እንላለን። ከአክብሮት ጋር የራዲዮ መጽሔት ቤተኛ አስራደው ከፈረንሳይ አስራደውን ለዘወትር ተሳትፏቸው በድጋሚ አመሰግናለሁ። ወደ መክፈቻው ዜማ ልውሰዳችሁ አድማጮች። ብዙ የዜማ መረጣው ላይ ጊዜ ማጥፋትም አልመረጥኩም። ለየት ያለው ቅንብር ታዲያ ለየት ያለ ታሪክም አለው። በጊዜው በመድረኩ የነበረና ታሪኩንና ባለታሪኩን በቅርበት የሚያውቅ የመድረክ ሰው ብቅልናም ስለ ሁለቱም ይነግረናል። አሁን ትዝታ በአራት ታዋቂ ድምፃውያን በአንድ ጊዜ በአንድ መድረክ Thank you bechay ne ta cha hone hone hone hone

Oh, <laughs> ን ድምፃውያኑን ሰዓት ለዩቸው እንዳልቀራችሁ ተስፋ አድርጋለሁ። ከበርካታ አመታት በፊት የተዜመ ነው። ለመሆኑ እነኚህ ዜማዎች በማን የትና መቼ ተቀናበሩ? በኢትዮጵያ ጉዳይ በምታደርጋቸው ስራዎች መላልሰህ እናገኛለን። የመድረክ ሰው እንግዲህ ሁለቱም ቦታዎች እንዳስፈላጊነቱ ቦታ እየቀያየርክ መጫወት ሊኖርብህ ነው። ታማኝ በየነ እንኳን ብቃልክ ወደ ራዲዮ መጽሔት፣ አመሰግናለሁ። አሉላ ጊዜ ስትልይ ድሮ ቤትህ ብሔራዊ ቲያትር የሚወስድን አጋጣሚ ነው። ቀደም ብሎ የተሰማው ዜማ አቀራረጹም ቅንብሩም ምናልባትም ወደ ኋላ ከሄድን ሀሳቡ አይነተኛ ይመስላል። በዚያ ዘመንና ጊዜ የተሰራበትን ዘመን ካሰብን ያን የተለየነት በቀላሉ መረዳት ይቻላል። ዛሬ ታዋቂ የሆኑትንም ይጨምራል። በዚያን ጊዜ ምናልባትም የተወሰኑት እውቅናቸው የዛሬውን ያህል ላይሆን ይችላል። አንጋፋው ድምፃዊ መሀሙድ አህሙድ ያኔም ታዋቂ ነው። አስናቀች ወርቁና ሙልቀን መለሰና በዛ ወርቅ አስፋው የተጫወቱበትን የሰማ ነው። ምናልባት ጊዜው በጣም ረጅም ይመስለኛል። ጊዜውን ታስታወሰናለህ ታማኝ። እነኚህን አራት ሰዎች ምን አገናኛቸው የሚል ነው የመጀመሪያው ጥያቄ። ይህን ሙዚቃ ላልሰማ ሰው ምናልባት ታሪኩ የተሻለ ቅርብ ያደረገው ይሆናል። እስኪ አስታውሰን ታማኝ፣ ይህ ሥራ እንዴት ተሠራ? ከዚህ የተለየ ሥራ ጀርባስ ማን ነው ያለው? በጣም አመሰግናለሁ አሉላ። መልሰህም ወደ ድሮ ማንነቴ ስላስጠግላኝ በጣም ነው ማመሰግነው። ምናልባትም የእኔ የኪነ ጥበብ ህይወት እንደው እንደው በኢትዮጵያዊ ባህል መደረግ ባይኖርበትም የእኔ ጥሩ ጊዜ የሚባል ወይም ደግሞ በኪነ ጥበብ ህይወቴ ውስጥ ትልቅ ደረጃ ደረስኳልም ትልቁ ዘመኔ ይሄ ነው ብዬ አስባለሁ። ይሄ ዘመን እና በኢትዮጵያ ብሔራዊ ቲያትር ውስጥ ስነ ጥበባት የሚል ፕሮግራም ነበረ፣ ዘወትር ሐሙስ የሚቀርብ ያ አዲስ ነበር። በኢትዮጵያ ውስጥ በዛን ጊዜ የስራ ሰዓት መውጫ አስር ሰዓት ነበረ፣ ከሰዓት በኋላ ከአስር ሰዓት ጀምሮ የሚካሄድ በኪነ ጥበብ ስራቸው ትልልቅ ድርሻ የነበራቸው ግን በዘመን በጡረታም በተለያየ የኑሮ ምክንያትም ከሙያው የተገለሉ ባለሙያዎችን በማምጣት የተለያዩ አጫጭር ድራማዎችን፣ ግጥሞችን፣ ቀልዶችን ሁሉንም አይነት የኪነ ጥበብ ስራ የሚቀርብበት በሁለት ሶስት ሰዓት ውስጥ አጭር ሆነው ግን ረዥሙን የኪነ ጥበብ ህይወት የሚዳስስ በጣም ተወዳጅ የነበረ ፕሮግራም ነው። ከዛ በኋላ ብሔራዊ ቲያትር ይህን ከጀመረ በኋላ አገር ፍቅር ተመሳሳይ ፕሮግራም፣ ከዛም ራስ ቲያትር፣ ከዛ ማዘጋጃ ቤትም ጀምረው ሳምንቱ በሙሉ በዚህ አይነት የኪነ ጥበብ እንቅስቃሴ ያደገበት ዘመን ነው እና ይሄ ብሔራዊ ትያትር ቤት የተካሄደው ዝግጅት፣ አሁን ያሰማኸው ሙዚቃ በዚህ ዝግጅት ላይ ከፍተኛውን ድርሻ የሚወስደው እና ይህን ዝግጅት የጀምረውና ከፍተኛ ደረጃ ያደረሰው የጥበብ ሰው ታደሰ ወርቁ ይባላል። በተለይም አሁን የሰማናቸው ሙዚቃዎች እንደሚታወቀው መሐሙድ አህመድ በረዥም ጊዜ ህብረተሰቡ ራሱ የትዝታ ንጉሥ የሚል ቅጽያ ሰጥቶታል። በሌላ በኩል ሙሉቀን መለሰም በለስላሳ ዜማ ጨዋታዎቹ በጣም የሚወደድ የጥበብ ሰው ነበር በዛን ጊዜ በሴቶች በኩል አስናቀች ወርቁ በባህል ሙዚቃዋ ብቻ ሳይሆን በትዝታ ጨዋታዋም ከፍተኛ ደረጃ የደረሰች ባለሙያ ነች። በዛ ወርቅ አስፋው ለመጀመሪያ ጊዜ ትዝታን በኢትዮጵያ ብሔራዊ ቲያትር መድረክ ላይ ያቀረበችበት ነው። ትዝታ ብዙ ጊዜ አንድ ሰው የሚጫወተው ነው። ግን የሁሉንም ያጨዋወት ስልት ገምግሞ በተለያየ ዘዴ አድርጎ ለዚህ መድረክ ያበቃው ታደሰ ወርቁ ነበር። እና ይህን ዝግጅት በሚያቀርቡበት ጊዜ በተለያየ አዳራሹ ውስጥ በተለያየ ወንበር ላይ ተቀምጠው ይሄ የመድረክ ስፖትላይት የሚባለው ዘፈኑ ሲጀምር በጨለማ ውስጥ ስለነበር አንዱ ሲጀምር፣ በአንድ አቅጣጫ ህዝቡ ወደዛ ይዞራል። ሁለተኛው ሲጀምሩ፣ ወደ ሌላ አቅጣጫ እንዲሁ ተመልካቹን አንገት ወዲያና ወዲህ እያደረገ የሚጀምር ነበር። እና ከፍተኛ የሆነ አድናቆት ያገኘ ትርኢት ነበረ። የሚገርምህ በዛ ወርቅ በትዝታ አሁን በጣም በሴቶች ከፍተኛውን ደረጃ ትዝታን ከፍ አርገዋለች የምትባለው እሷ ነች፣ ያ የመጀመሪያ መድረኳ ነበር። ሙሉ ቀን መለሰ ለመጨረሻ ጊዜ በኢትዮጵያ ውስጥ መድረክ ላይ የወጣበትና በዛው ከሀገር ወጥቶ ከሙዚቃው ዓለም እስከ ተሰናበተበት ጊዜ ድረስ ያ የመጨረሻው ነበር እና ማህሙድ አህመድ ደግሞ በትዝታ ዘፈኖቹ ይታወቅ ነበር። እነዚህ አንድ ላይ ሊገኙ በማይችል መንገድ አንድ ላይ ተገናኝተው ያንጎራጎሩበት ትልቅ የጥበብ ውጤት ነበር። አሉላ፣ በጣም የሚመስጥ ነው። የተሰራበትን መንገድ ልዩነቱን ያመላክታል። ታማኝ፣ እንዳልከው ይህ አሰራር ተመልካቹን ጭምር በትዕይንት ውስጥ ማሳተፍ የቻለ ይመስላል። ቁጭ ባሉበት ፍለጋው ይሰማራሉ፣ ድምፅ ወደ ሰሙበት ይሄዳሉ። ታዲያ ይህ የጥበብ ሰው የሰራቸው ሌሎች በርካታ ስራዎች እንዳሉ አውቃለሁ። የስራውን ትልቅነት ያህል ብዙዎች የማያውቁት ምናልባትም ብዙ አደባባይ መምጣቱን ያልመረጠ የሚመስል እውቅ የኪነ ጥበብ ሰው ነው። ታደሰ ወርቁ የሚባል የጥበብ ሰው ከጃፓን የተላከ መልእክት ነው። ይሄን ያደረሰን ታደሰ ወርቁ የሚባል የጥበብ ሰው እዛው እናንተ ያላችሁበት ዋሽንግተን ዲሲ አለ። ና ስለዚያ ዘመን የጥበብ ስራዎቹ እንዳይጫውታችሁ የራዲዮ መጽሄት እንግዳ አድርጉት የሚል መልእክት ደርሶን ነበር። ታደሰን ታዲያ ወደ አደባባይ ወደ ሬዲዮ ማምጣቱ አልቀናንም። እሽታውንም ቢገልጥልን ቀንቶን አላመጣ ነውም። ምናልባትም ከዚህ በኋላ ይመጣልን ይሆናል ብለን ተስፋ እናደርጋለን። እስኪ ከመለያየታችን በፊት ታማኝ በሰፊው የምንወያይበት እድል እንደሚኖር ተስፋ ላድርግና ከሌሎች ታዋቂ ስራዎቹ ሊጠቀሱ የሚችሉ በዚህ በወደድነው እና በሰማነው ዜማ ብቻ እንዳንሰናበት አንድ ሁለቱን ታስታውሰናለ እንደዚህ እንደው ለኮፍ ለኮፍ ባላረገው ደስ ሲል የነበረ ግን፣ እድሉ ከተገኘ ደግሞ መናገር እፈልጋለሁ። ይሄን መድረክ አሉላ በማዘጋጀትህ በኢትዮጵያ ኪነ ጥበብ ውስጥ አንድ የተዘጋን ምዕራፍ የከፈትክ ይመስለኛል። ምክንያቱም በኪነ ጥበብ ውስጥ ስንኖር ምናልባት እንደው ለህዝብ ተብሎ ባይታወቅም፣ ሁላችንም መታወቅ እንፈልጋለን። አንዴ የህዝብ ጭብጨባ ካገኘን በኋላ እንደ ሱስ ያን ጭብጨባ ስንከተል ነው የምንኖረው እና ይሁን ወቁን ማለት እንወዳለን። በተለይ በጀማርነት ዘመን የራሴን እንደ ምሳሌ ባቀርብልን ለመጀመሪያ ጊዜ በመድረክ ላይ ከቀረብኩ በኋላ ከጎንደር አዲስ አበባ መጥቼ የአጋጣሚ ነገር ሆኖ በኢትዮጵያ ብሔራዊ ቲያትር የፋሲካ በዓል ሲከበር ለመጀመሪያ ጊዜ በቀጥታ ስርጭት በቴሌቪዥን ይተላለፍ ነበር እና ያ ለእኔ ትልቅ እድል ነበር። ምክንያቱም ገና አንደኛ በቴሌቪዥን ስታይ የመጀመሪያዬ ነው መታየት ብቻ ሳይሆን እኔ ራሴን ቴሌቪዥን ላይ ሳየው የመጀመሪያዬ ነው እና ገና ደግሞ መጀመሪያ ነው ገና ጎረምሳ ነኝ የጎንደር የአነጋገር ዘይቤን ያለቀኩ ስናገር በጣም ፈጣን ነበርኩ ትርኢቱን ጨርሼ የመጨረሻዎቹ ሁሉ ሁለት ሙዚቃዎች ከማለቃቸው በፊት ወጥቼ ዋናው በር ላይ ቆሜ ተመልካቹ ከአዳራሹ ሲወጣ እንዲያየኝ እጠብቅ ነበር እኔ ነኝ ለማለት እንዲህ እኔ ለማለት በምንፈልግበት ዘመን ነው ይህን ሁሉ የጥበብ ሰው የሰራ ታደሰው ወርቆ ግን አንድም ቀን አደባባይ ላይ አይተው አታውቅም። ስራው እንጂ ራሱን በአደባባይ አሳይቶም ተናግሮም አያውቅም። የሚገርምህ በኢትዮጵያ ኪነ ጥበብ ውስጥ ወደፊት ሰፊ መድረክ ሲኖር ምናልባት ልንነጋገርበት እንችላለን። የኢትዮጵያ የባህል እንቅስቃሴዎች ተብለው ዛሬ ብሔር ብሔረሰቦች እየተባለ በየመድረኩ የምታያቸው መሰረታቸው የት ነው ብለህ ብጠይቀኝ ታላቁ የኪነ ጥበብ ሰው አውላቸው ደጀኔ የሚባሉ ገና በአስራ ዘጠኝ መቶ አርባ ስምንት አካባቢ ብሔራዊ ቲያትር ሲቋቋም በመላ ኢትዮጵያ እየሄዱ የእያንዳንዱ ብሔረሰብ አጥንተው ከተወላጆቹ ላይ የሚችሉትን ቀርተው የማይቻለውን ሰው ይዘው መጥተው ለመድረክ ያበቁት እሳቸው ናቸው። ከዛ በኋላ የኢትዮጵያን ይህን አይነት እንቅስቃሴ ወደ ከፍተኛ መርታ የመራው ደግሞ ታደሰ ወርቁ ነው። ከስራዎቹ መካከል አሁን ለምሳሌ ህዝብ ለህዝብ ከሌ ነው ከሌ ነው ከሌ ነው ይባላል። እስኪ እድል ካለ እንደው የእናንተን ፕሮግራም በህዝብ ለህዝብ ላይ የተሳተፉ የጥበብ ሰዎችን አምጥተህ ማን ምን አደረገ የሚለውን ብንናገር ደስ ይለኛል። ሲጀመር እና እስከሚያልቅ ድረስ ስለነበርኩ የእኔን ምስክርነት ለመስጠት ያህል ያን ውብ እንቅስቃሴ ከሁለት ባለሙያዎች ጋር በመሆን ታደሰ መስፍን የሚባል ሳሊ ኩት ኡጁሉ የሚባል ሙዚቀኛን ይዞ በመላው ኢትዮጵያ እየዞረ ከኦሪጂናል ይሄ ከቱባው ባህልና ባለቤት ጋር እየሄደ በፊልም በስዕል በድምፅ ቀርጾ አምጥቶ ሀሳቡን ጠንስሶ ህዝብ ለህዝብን ህዝብ ለህዝብ ያደረገው ታደሰ ወርቁ ነው። ዛሬ ይህን ሰው ብትጠይቅ አንድ ሰው አያውቅም። ዛሬ አውላቸው ወደጀኔ ብለ ጉግል ብታረግ ስማቸውን አታገኝ። ትልልቅ ስራ የሰሩ ዛሬ ግን ትልልቅ ስም ያላቸው ሌሎች ናቸው እና ይሄን በማድረጋችሁ አክብሮቴና ምስጋና እንዲደርሳችሁ ፈልጋለሁ እና ከተቻለ እድሉ ካለህ በዚህ ጉዳይ ላይ ሌሎች ባለሙያዎች ተጨምረው ውይይት ብናደርግና እውነቱን ለሚቀጥለው ትውልድ እንዲማርበት ቢደረግ ነው። ሀሳቤንም ለመጠቆም ነው። አሉላ፣ በትክክል የምንግባባበት ሀሳብ ነው ያቀረብከው ታማኝ። ይልቁንም አሁን መንደርደሪያ የሆነንን ለዚህ ምክንያት የሆነን የኪነ ጥበብ ሰው ስራ ራሱም ባለበት እንወያያለን ብዬ ተስፋ አደርጋለሁ። ፈቃደኝነቱን አግኝተናል። ትልልቅ ስራዎች የሰሩ ግን ትልልቅ ስሞች ሌላ ቦታ ብልሃል። እሱም ራሱን ችሎ ደርዝ ያለው ውይይት የሚጠይቅ ነውና ምናልባትም ከዚህ የኪነ ጥበብ ሰው ኮሪዮግራፊ በዋናነት የሰለጠነበት ሙያዊ ይሁን እንጂ በመድረክ ተዋናይነትን ጨምሮ ሌሎች ስራዎች መስራቱን ይህን ዝግጅት በማሰናዳበት ጊዜ አንተን መሰል ባለሙያዎች ጠይቄ ተረድቻለሁ። ሌሎች ብዙ አድማጮች የማያውቋቸው ስራዎችንም እናስተዋውቃለን። ታማኝ እንደ ወትረው ሁሉ ኪነ ጥበብም ጉዳይ ነው ነውና ሌሎች የሚያሳስቡና ዛሬ ያሉት ሁኔታዎች ትኩረትን ወደ ሌላ አቅጣጫ እንዲወስዱ የሚያደርገዋሉና እነሱ ላይ እንደሚደረገው ሁሉ ይህም የኪነ ጥበብ ሀብት ለንግግር ለውይይት ክፍት ነው። መልሰን በሌላ ሰዓት እንደምናገኝ ተስፋ አድርጋለሁ። ለአሁኑም አመሰግናለሁ። ታማኝ እግዜርስ አሁን የማሆይ ጽጌ ማርያም ሆምለስ ዋንደረር ዛሬም በድጋሚ ልንሰማው ሁኔታዎች ፈቅደዋል። አድማጮች ቀደም ብዬ እንደጠቆምኩት በፕሮግራም ይዘት ሳቢያ ሙዚቃዎቹን ላጫውት እንጂ የሙዚቃ ምርጫ ላይ ዛሬ አልተጋሁም። ወደ ተከታዩ ቅንብር ልውሰዳችሁ። በቅርቡ ዋሽንግተን ዲሲ ላይ ከፍተኛ እውቅና ያገኘና ዝናውም እጅግ እየገነነ የመጣ ፈጣን የሚባለውን አሰራር የተከተለ ምግብ ቤት ባለቤቶች ናቸው። በመግቢያው የተዋወቅ ናቸው። ለልዩ ስኬት የበቁ ሶስት ኢትዮጵያውያን ለየት ያለውን መሳጭ ታሪካቸውን የዋሽንግተን ፖስት ጋዜጣ ዘግቦበታል። ሶስት እንግዶች መስመር ላይ ይዤ ያለው ከታላቅ ልጀምር መሰለኝ ብንያም ሀብተ ማርያም፣ ሚካኤል ሀብተ ማርያም ወንድማማቾች፣ የብንያም ባለቤት ወይዘሮ ሀረገ ወይን መስፍን፣ እንኳን ወደ አሜሪካ ድምጽ በስልኩ መስመርም ቢሆን ብቅ አላችሁ። በቅድሚያ እኛም እናመሰግናለን ለዚህ ኢንተርቪው ስለጠራህን። የሚመስጥ ታሪካችሁ በቅርቡ በዋሽንግተን ፖስት ጋዜጣ ላይ የወጣ አንድ ጽሁፍ ፓፓይ ስንተዉት ይላል በዚህ በዩናይት ስቴትስ የሚታወቅ በዶሮ የሚሰራ ሳንዱች በስሙ ብዙዎች የሚያውቁትን የምግብ ቤት እሱን እርሱት ሲል ነው የሚንደረደረው በመግቢያው አንድ ብዙዎች የተቀባበሉት የትዊተር መልእክት ደንበኞች ከአንድ ወዲህ ወደ ዩናይት ስቴትስ ተሰደው በመጡ በዩናይት ስቴትስ የሚኖሩ የሬስቶራንት ባለቤቶች ደጃፍ እንዲኮለኮሉ አደረጋቸው ይላል በግርድፉ በአማርኛ መመለሴ ነው። እዚህ ዋሽንግተን ዲሲ ውስጥ የሚገኝ ምግብ ቤት ከፍታችኋል። ምግብ ቤታችሁ ግን የተለመደ አይመስልም፣ በጣም ዝነኛ ነው። ምንድን ነው ሚስጥሩ? ከታላቅ ልጀምር። ብንያም፣ ምንድን ነው ቤታችሁን እንደዚህ ተወዳጅም እንደዚህ የተለየ ያደረገው? እናመሰግናለን ስለ አቀባበስን። መጀመሪያ ለየት ያደረገው ነገር ምንድን ነው? እኛ በተቻለ መጠን ኦርጋኒክ ችክን ነው የምንጠቀመው ናቸዋል በፍጥነት እንዲያድጉ ከሚደረጉት ዶሮዎች ይልቅ ዶሮ ጭሮ እንደሚበላውን ባይሆን የተፈጥሮ እህል በልተው ያደጉ በደንብ የተያዙ ዶሮዎችን ነው ለምግብ ታዘጋጀው በልተው ምንም አይነት የአኒማል ፕሮዳክት ያልበሉ ማለት ነው። ጥራጥሬ ብቻ እንደሚጠቀመው። ሌላው ነገር እኛን ለየት የሚያደርገን የምንጠብሰው ዶሮውን ምንከትፈው የምናዘጋጀው ምንደባልቀው ሁሉ ነገር እን ሀውስ ነው ራሳችን ነው። እዚያው ምግብ ቤታችሁ ውስጥ ነው ትኩስ የሚሰራው፣ ነው የምትለን፣ ልክ ነው? አዎ እና ሌላ ነገር ምንድነው፣ ሰው ልክ እንዳዘዘ ነው መጥበስ። ምን ጀምሮ ወይ ጠብሰና እናስቀምጥም፣ ወይ ሀኮይ ኩክ አርገ ነው። ሰው ሲመጣ አንጠብቅም፣ ሰው ልክ እንዳዘዘ። አንደኛም ሰው የምናስጠብቀው ምንድነው፣ ወዲያው ነው የምንጠብሰው እና ሙቀት ላይ አናስቀምጥም፣ ወይ ደግመን አንጠብሰው እና ለየት ያደረገን ከሌሎች እኛ አይነት የሚሰሩ ካምፓኒ የሚለየን እሱ ግሩም። ለመንደርደሪያ ያህል ያን ፍንጭ ከሰጠህን በቀጥታ እንዲህ አይነት ጥያቄ ሲጠየቅ ቶሎ ቀድሞ የሚመጣው ወደ እህቶች ነው የሚወረወረው። ባለቤት አረገ ወይም እርግጡን ትነግረኛለች ብዬ አስባለሁ። ጥሩ ምግብ አብሳይ ወንዶች እንደ ልብ ያሉበት ሀገር ነው። አሁን ተስፋ አረጋለሁ በኢትዮጵያም እንደ ድሮ ምግብ ማብሰያ ቤት ውስጥ ወንድ ልጅ አይገባም ያለፈ ያለፈበት ይመስለኛል። ነገር ግን ማን ነው ባለሙያው? ሀረጋዊ አንቺ ነሽ? ባለቤቴ እጅ ሰጥቻለሁ። ባለቤቴ በጣም ባለሙያ ነው። የሰራሁትን ምግብ መልሶ አሻሹ ላይ ያቀርቧል። ስለዚህ በቃ እኔም መስራት እጅ ሰጥቻለሁ። አሰራም ቤት ውስጥ እሱ ነው የሚሰራው ምግብን በተመለከተ። ብንያም ባለሙያው ነህ ተብለሃል። ከታናሽ ወንድምህስ ለመብለጥህ አናውቅምና ሚካኤል አንተም ቢንያም ይበልጠኛል ብለህ ታምናለህ፣ ወይስ ሌላ አንተ የተለየ ችሎታ ትነግረናለህ? አይ እንኳን ቢንያምን አልበልጠውም። እሱ ነው ብዙውን ነገር አክቹዋሊ በልጅነታችንም ጀምሮ እሱ ነበር ኮ የሚያደርገውና ቤት ውስጥ ባነኛ ነው የቤቱ ዋና ባለሙያ እሱ ነው ብላችሁ እጅ ሰጥታችኋል ሁለታችሁም። ግሩም ምሳሌነትም ያለው የቤተሰብ ምግብ ቤት ነው በዚህ ሀገር አሰራር ምናልባትም መሰል ምግብ ቤቶችን በተለያዩ ቦታዎች መክፈት የሚያስችል የሚመስል ቀደም ብሎ በምሳሌ የተጠራው ፓፓይስ በመባል የሚታወቀው በዝነኝነቱ ቀደም ሲል በዚህ በዩናይት ስቴትስ የሚታወቅ የሳንዶች ምግብ ቤትን እንኳን እርሱት ያስባለላችሁ። ምናልባትም ከዚህ በላይ ማደግ እንደሚችል መረዳት ይቻላል። ግን በቤተሰብ ነው እና የያዛችሁት ሶስት ሆናችሁ ነው እየሰራችሁ ያላችሁትና እንዴት ጀመረ? ቢኒያም ስቲያን ተጀምርለን ምግብ ቤት መክፈት ሀሳብ ከየት መጣ? እንዴትስ እዚህ ቦታ ደረሳችሁ? እንግዲህ ሲጀመር ነው በፈረንጆች አቆጣጠር በሀያ አስራ አንድ ነው። በመኪና እየተዘዋወረን ምግብ ነበር የምንሸጠው። በዛ ጊዜ በመኪና ምግብ ማዞር የተጀመረበት ጊዜ ነበር። እንደ አዲስ ፋሽን ተጀምሮ ነበር። ገንዘብም ያን ያህል ሪኳርት ለማድረግ ለመጀመር፣ በትንሽ ወጪ መጀመር ይቻላል። ይቻላል። አዎ፣ ለየት ያለ ምግብ ነበር በዛ ጊዜ የምንሰራው ግን የጀመር ነው በሀያ አስራ አንድ ላይ እንደ ተረዳሁት እዚህ ሀገር ከመጣችሁ ረዘም ያለ ጊዜ ቆይታችኋል፣ ይመስለኛል ካናዳ ነበራችሁ መጀመሪያ። እስኪ ንገርን ስለ ራሳችሁ። እኔና ወንድሜ ካናዳ ነበር፣ ባለቤቴ እዚህ ሀገር ነበረች። ስንጋባ እንግዲህ ሰርጋችንን እዚህ አድርገን እዚህ አሜሪካ ውስጥ ለመኖር ወሰንን እና ያው የስራ ምድብ ስናስብ የሚሻለው ቀላልም አዲስ ነገር በመኪና እየተዘዋወሩ ምግብ መሸጥ ነበር እና እዛ ውስጥ ገባን። በዛ እንደጀመር ነው እንግዲህ አጀማመራችን። ግሩም፣ ለዚህ ሁሉ መነሻ ወደ ሆነው ታሪክ ንሂድ። ቀደም ብዬ በጠቀስኩት በታዋቂው የዋሽንግተን ፖስት ጋዜጣ ላይ የምግብ ቤታችሁ ታሪክ ሲወጣ አንዲት ሴት በትዊተር አማካኝነት በላከችው መልእክት ምግብ ቤታችሁን አድንቃ ነው የጻፈችው። ቅድም የጠራ ነው ሳንዱች በመስራት የሚታወቀውን ምግብ ቤት ጥሩ ነው። ነገር ግን እዚህ አካባቢ የምትኖሩ ከሆነ ሮሚንግ ሩስተርን ተመልከቱት፣ እዛ መሄድ አለባችሁ የሚል መልእክት ላከች። ከዚያ በኋላ ያለው ሁሉ ታሪክ ነው እንደሚባለው ነው። ሰዎች ወደ እናንተ መጉረፍ ጀምሩ፣ ብዙ ማነጋገርም ጀመረ። እንዲያውም ዜናው ላይ እንደሚያመለክተው የእድሜ ልክ ሳንዱች በነጻ በደንበኝነቷ ይሄን መልእክት ያስተላለፈችውን ወጣት ጋበዛችኋት፣ ሁልጊዜም እናንተ ጋር መታ ሳንዱች እንድትወስድ ወይም እንድትመገብ እንደ ፈቀዳችሁላት ታሪኩ ያትታል። ትክክል ነው። ጋዜጣ ላይ እየወጣው፣ ትክክል ነው። ትክክል ነው። አዎ። እንግዲህ ሚኪ አንተ በበለጠ አስረዳቸው እሱ ሶሻል ሚዲያውን እሱ ነው የሚሰራው። የሥራ ክፍፍል አለንና እንዲህ ያለውን ጉዳይ የሚመለከተው የአቶ ሚካኤል መስሪያ ቤት ነው። ነው የምትለው? እሱ ነው። እሺ፣ ሚካኤል። አዎ፣ የሶሻል ሚዲያ ስሟ ለሄራ ትባላለች፣ ወይም እውነት ስሟ ብሪ ትባላለች። እሷ አክቹዋሊ የእኛ ካስተመር ነበረች፣ ደንበኛችን ነበረች። እና እዚህ ቤት ትመጣ ነበር ትበላ ነበር። እና ይሄኛው አሁን ቼክፕሌና ፓፓይስ ባላቸው አንድ ነገር የነበራቸው ቼክፕሌና ፓፓስ እና በዛ ላይ ለምን ፓፓያስ ትሄዳላችሁ ከእነሱ የሚበልጥ ሮሚ ሮስተር አለ ብላ ጻፈችና በቃ ነው ወን ቫይራል። ከዛ ሰው ሁሉ መቀባበል ጀመረ። ያን ኢሜይል በእርግጥም ትኩረት ሳበ። አዎ፣ አዎ በጣም ስራ ላይ ነበር። እዚህ ይለኛል እና ዞር ብለን ስለው በአንዴ ሁለት ሺህ ፋሎስ በአንድ ጊዜ ሳገኘ በአንድ ጊዜ ና እያየ ነው እየጨመረ ሄደ። ዛል ሰናስቡ ወን ቫይራል ማለት ነው። እስኪ በመጀመሪያው ይሄ ለውጥ ከመጣ በኋላ ያያችሁትን ስዕል ስጪ። አረጋዊን አንቺን ልጋብዝ እዚህ ላይ ሶስቱን እንግዶችን አመሰግናለሁ። ወጋችን አላበቃም አድማጮች፣ በሚቀጥለው ሳምንት ፕሮግራማችን እንመለስበታለን። አሁን እስራኤል ተቀምጣ የኔን ሕይወት እመራለሁ ብላ የምታሰብ ከሆነ ተሳስታል እና ይህ ኮነታችን ወደ እንኮቅልሽ ከእናቱ ወዱቱ መልሶ እናቱ ይመጣ አንተ ህይወታችን እዚህ ሲኦል ነው። ነገር ግን ይህን ገሃነም የግድ ማሸነፍ ይኖርብናል አይደል? ልብ በሉ። yerli misafirin ol. Niye zor de <Sessizlik> ee, Ne düşün?

የተመልካቾቹን ቀልብ ለመሳብ ታደለ ብዙም ያወያየ የኢትዮጵያዊቱ እስራኤላዊት የፊልም ዲሬክተር አለመወርቅ ዴቪድ ያን ባለፈው ፕሮግራማችን ያስተዋወቅ ነው። በዋሽንግተን ዲሲ በመታየት ላይ ያለ አዲስ ፊልም ነው። በቃላችንም መሰረት አለመወርቅን ወዲህ ወደ ስቱዲያችን ጋብዘን አወያይተናታል። አለም ወርቅ ዴቪዲያን እንኳን ደህና መጣሽ አመሰግናለሁ እንኳን ደህና ቆየ አማርኛ አልተረሳሽም ለምን አማርኛ አልተረሳሽም እንደምል አድማጮች በኋላ ይገባቸዋል በአስራ አንድ አመትሽ ከሀገር ወጥተሽ ብዙ እድሜሽን እስራኤል ሀገር አሳልፈሽ አማርኛ ትናንት ከአዲስ አበባ እንደመጣ ሰው ነው የምታወሪ እንዴት ተቻለ አመሰግናለሁ የአስራ አንድ አመት ልጅ ማለት ትንሽ ልጅ አይደለም ቋንቋ በደንብ የምትማረው በልጅነትህ ግን ደጅ ከአገር ስትወጣ ቋንቋ መያዝ ትፈልጋለህ ወይስ መያዝ ትፈልግም? የራስ ጥያቄ ነው። ስለዚህ ጥረት ታደርጊያለሽ፣ ምትፈልጊ ከሆነ ቤት ውስጥ አንድ ነገር ደግሞ እናቴ በጣም ልጆችን፣ ወጣቶችም እያለን ቤት ውስጥ አማርኛ ብቻ እንድንነጋገር ኮረኮመን ነበረ። ስለዚህ ቤት ውስጥ አማርኛ ነው የምንነጋገረው። ስለአስተዳደግ፣ ስለ ቤተሰብ፣ ስለ ልጅነት ታጫዊ ሲናለሽ ቀስ እያል እናነሳለን። ዛሬ ይህን እንድንወያይ የሚያደርገን ትልቅ ታሪክ ነው። በትናንትና ሁለት ምሽት እዚህ ዋሽንግተን ዲሲ ውስጥ ሲታይ ተመልክቻለሁ። ተመልካቾች ሲጠይቁም ፊክትሪ የሾላ ዛፍ የተሰኘ በአማርኛ ኢትዮጵያውያን የሚጫወቱበት ነገር ግን በእንግሊዝኛ ሰዎች እንዲረዱት በፊልም ቋንቋ የሚጻፍበት ኢትዮጵያውያን ያልሆኑ ሰዎች የተመለከቱት ፊልም ነው። እስኪ ንገሪን ስለ ፊልምሽ፣ አጫችን ፊልሙ ያዘለው ፊልሙ በሁለት ቤተ እስራኤልና ክርስቲያን ቤተሰቦች ከአዲስ አበባ ዙሪያ የሚኖሩ ቤተሰቦች በእነሱ ግንኙነት ፍቅር፣ ግን ከዛ ውጪ ብዙ ጠቀስ የሚያደርገው በደርግ ጊዜ ያለውን ህይወት ሁለት እነዛ ቤተሰቦች እንዴት ነው ኑሯቸውን የሚወጡት። በሰማኒያ ዘጠኝ በዘጠና አንድ አካባቢ በእኔ አስተያየት የኢትዮጵያ ትልቅ ወሳኝ ጊዜ ነበረ በሂስትሪ የኢትዮጵያ ሂስትሪ ጋር። ሁለተኛ ደግሞ ለቤተ እስራኤሎችም በጣም ትልቅ ወሳኝ ጊዜ ነበረ። አንደኛ ቤተ እስራኤሎች ወደ እስራኤል እንመለሳለን ብሎ በዛም ወቅት የተነሳሳበት ጊዜ ነበረ። ሁለተኛ ደግሞ የኢትዮጵያ ህዝብ፣ የእርስ በርስ ጦርነት፣ ትግራይ፣ ኤርትራ ራሷን ለመለየት የምታደርግበት መጨረሻው አካባቢ እየመጣ ነው። ስለዚህ ጦርነት ነበር። ግን ያንን ቦታ ማየው በጣም ወሳኝ ጊዜ ነበረ እና የተያያዘ ነገር በሰው ህይወት ላይም ከፍተኛ ተጽዕኖ ማሳደር የሚችል ብዙ ለውጦች የሚታዩበት በመሰረታዊነት የሰውን ልጅ ወይም ኢትዮጵያውያን ህይወት አቅጣጫ ሊወስን የሚችል ከባድ ጊዜ ነበር። የውሰናም ጊዜ ነበረ፣ የሚወስነ ጊዜ ነበር። ያንን ያ ማለት ቤተ እስራኤሎች በዛን ጊዜ አዲስ መንገድ እየተከፈተላቸው ነበረ። ያንን ጦርነት ትተው ሌላ ቦታ የመሄድ ችሎታ ነበራቸው እና ደግሞ እዛ ቀሪዎቹ ማን ነበሩ? ክርስቲያኖች፣ የሌላው ኢትዮጵያ ወገኖች ነው። የዛን ጊዜ ማለትም፣ ይሄ ጊዜ ማለትም ለግልብጥ ነበረ። ቤተ እስራኤሎች የተጨቆኑ ህብረተሰብ ነበሩ። አሁን ለነሱ መውጫ ሲኖር ሌላው ሲቀር ገባህ። ብዙ አስተያየት ለማድረግ የሞከርኩበት ጊዜ ነው። ይቺን ጊዜ በጣም እንደ ወሳኝ ጊዜ ነገር ስላየኋት ብዙ አቅጣጫ ለመመልከት ብዙ አቅጣጫ ለመመልከት፣ ግን ዞሮ ዞሮ ማየት ፈልገው ሐሳቤ የነበረው ይህንን ቦታ ለመፈተን ነው የምፈልገው። እንደ ፈተና እንመልከተው ያ ቦታ ምንድን ነው የሚለው ለእያንዳንዱ ህብረተሰብ ምን አይነት አስተያየት መስጠት ይችላል። መፈተን የምንችልበት ጊዜ ነው። በእኔ አስተያየት ፈተን ትክክል ይገባል። ምናልባት ፈታፈታ አድርገን እንነጋገር። በዚህ ሰዓት ለሚከታተሉ ይህን ውይይታችን ለሚከታተሉ ተመልካቾቻችን ፊልሙን እንዲያዩት ስለሚፈለግ የምናወራቸው ነገሮች ፊልሙን ከማየት በመለስ ባለ ስለሆነ አንቺ በምትመልሽልኝ ታሪኮችም በዛ መንገድ እንደሆነ ይገባኛል። ዓለም ወርቅ የቤተ እስራኤላዊ ጉዞውን የሚመለከት በተለይ ወደ እስራኤል ሊጓዙ የነበረው ይሄ አሁን እንደገለጽሽልን እንደ አውሮፓውያን ዘመን አቆጣጠር በ1989 81 82 ገደማ በኢትዮጵያ አቆጣጠር የተካሄደው ታሪካዊ ጉዞ ነው። በዚያን ጊዜ ቤተ እስራኤላዊ ያልሆኑ ሰዎችን አብረው ለመሄድ ሲሞክሩ ይታወቃል። በታሪክ ነው የተደረገበት። በአንቺም ፊልም ላይ የሚዋደዱ ቤተሰቦች አንዷ ቤተሰብ ቤተ እስራኤላዊ፣ ሌላኛዋ ቤተ እስራኤላዊ ሆኑ ኢትዮጵያዊ ክርስቲያን ቤተሰብ ከፍተኛ ትንቅንቅ ሲያደርጉ እናያለን። እንዲወጡ ለማድረግ ሲሞክሩ፣ ትግል ሲያደርጉ እናያለን። እስኪ ንገሪን ይሄ የተለመደ ነበረ? በአንቺ በራስ ሽም ህይወት ውስጥ የምታውቂያቸው ነገሮች ይኖራሉ እና ሁለት ቤተሰቦች በዚህ ደረጃ መሄዳቸው እስኪ አጫዎች። አንደኛ ነገር ከራሴ ህይወት ታሪካ የተያያዘ የእንጀራ አባቴ ቤተ እስራኤላዊ ነው። የራሳችን እንዴት እንደወጣን የወቅቱን ጊዜ አውቃለሁ። የዛን ጊዜ ግን ያ ወቅት አቃሎ ብዙ ለመወጣ እንደመጣ ደግሞ አቃሎ። ከዛ ውጭ ብዙ ቤተ እስራኤሎች ክርስቲያኖችን ልጄ ነው ብለው ጥላቻ ብቻ ሳይሆን ፍቅርም አለ። እስራኤል ሀገር ውስጥ ብዙ ልጆች አሉ፣ ብዙ ሰዎች አሉ። ልጄ ናቸው ተብሎ አብረው ተጣብቆ ምናምን ተያይዘው የመጡት ይሄ ትልቅ ነገር ነው። ያንንም ያደረገው በዛ በጨለማ ጊዜ ህብረተሰቡ የሆነውን ፖለቲካውን ከተው ጎን ለጎን ያለው ጎረቤት ለጎረቤት ምን እያንዳንዱ እንደሰራለት አብሮነ የኖሩት ብዙ ዘመን የዘለቀ ወዳጅነት አለ። ብዙም እንትን ጭቆና ምናምን ቢኖር ግን የእያንዳንዱን ቤት ገብተ ስትፈትነው ሌሎችም ነገሮች የተደረጉ አሉ። ያንን ፍቅር የሰው ልጅ ችሎታችን ማንጸባረቅ እፈልጋለሁ። በዛም ስለማምንበት በትክክል የተንጸባረቀ ይመስለኛል። ተመልካቾቻችን ፊልሙን ካዩ በኋላ ከራሳቸው እይታ ጋር ያዛምዱታል። በዋናዋ ገጸ ባህሪሽ ታዳጊ ልጅ ሚና በሚል ገጸ ባህሪ የምትጫወተው አሁንም ትዩን ታሪክ የሚመስል የልጅነት ፍቅር ከኤሊ ጋር ያላቸውን የልጅነት ፍቅር ፈተና ላይ ሲወድቅ እንመለከታለን። የብሔራዊ ውትድርና የጦርነት ወቅት ነው። ህጻናት ሁሉ ለዘመቻ የሚታጩበት ጊዜ ነው። በአንድ በኩል ከዛ ጨለማ ጊዜ ብለሸዋል። ከዛ ለመውጣት ተስፋ ወዳደረጉበት አገር ለመሄድ ቤተሰቦች ይሞክራሉ። በስሜት የሚጠራርገው የሚይዝ ፊልም ነው የሰራሽው። እስኪ ከፊልም ተዋናዮችሽ ጋር የነበረውን ነገር አጫዋችን። እንደተረዳ ነው ተረዳነው፣ ሁሉ አድናቆት የተሰጠው ፊልም በጀማሪ ተዋንያን የተሰራው ከዚህ ቀደም ፊልም ባልሰሩ ሁሉ አንዳንዶቹን ከያሉበት ፈልገሽ እንዴት እንዳገኘሽ ስታጫውችን ነበረ። ከፊልሙ በኋላ በነበረ ጥያቄና መስለ እስኪያ በሁለት የተከፋፈለ ነው። አብዛኛውን ወጣቶች ልጆች ሆነ የሰሩት የፊልም ትምህርት ቤት ሄደው ሙያ ምናምን የሌላቸው ልጆች ናቸው። እሱንም የራሴ አስተሳሰብ ነው በዛ መግለጽ የፈለግኩት አንደኛ፣ እኔ አዲስ አበባ ሾላ የካ ሚካኤል፣ እዛ አካባቢ ነው ያደግኩት እና የሰፈር ልጆች ማስፊት ምናምን የሚያስታውሰው ያንን ነው የፈለግኩት። የሰፈር ልጆች ማለት ብልጥ አራዳነን፣ ከአስተዳደግም ቤት ውስጥ እንሰራለን፣ ጎበዞችም ነን። አቧራና ቦነ ነው የምንውለው፣ ሙሉ ላይፍ አለን። የቤትም ስራ ስሰራ ነው በጣም ቤተሰብ ረዳ ነበረ፣ ባለኝ ችሎታ ግን። የልጅነቴም ስጫወት ወንዝ ነበር። እንጨት ለቀማ ስንሄድም ስንመለስ እንጨት እንለቅማለን፣ ስራችን እናካሄዳለን። ከዛ ውጪ ግን እንጨቱንም ለቅመን ስንት ጨዋታ ነበረን። ስለዚህ ሁለቱ የተያያዘ ነገር ነው በእኔ ጭንቅላት ውስጥ ያለው ስራ ምሰራለው ዲስፕላን አለ፣ ግን የልጅነት ልጅነት። አዎ እነዛን ልጆች የት ነው ማገኘው ብዬ ኦኬ፣ በየመንገዱ በየሰፈሩ ሾላ ሰፈር ሄደን እዚህ ሰፈር ሄደን ማየት እነዛን መምረጥ አለብን ምናምን ብዬ ወስኛለሁ። የወሰነው ጉዳይ ብቻም ሳይሆን ኢትዮጵያ የትወና ኤጀንሲ የለም ይሄ መሰራት አለበት። ተዋንያንን የሚፈልግ አንድ ፊልም ሰሪ እንዲህ እንዲህ አይን ለገጸ ባህሪያት የሚጫወቱ ልኝ ላወዳደራቸው ምፈልጋቸው ተዋንያን አሉ ብሎ የሚሄድበት ያን የተደራጀ ባለሙያዎች ያሉበት ድርጅት ማለት ነው። ሁሉንም ያሉትን ተዋናኞች ፍላጎት ያላቸውን አንድ ላይ አደራጅቶ እያሳየ መሰራው ኤጀንሲ ያስፈልጋል። ያም ስለሌላ እሱ ሁለተኛ መንገድ። ኦኬ እንደዚህ በእንደዚህ አይነት መንገድ ግን ትላልቆቹ ወይንሸት፣ ቅድስት ወላጆቹ ሆነው የተጫወቱት ና ተሰግድላቸው የታወቁ ተዋናኞች ናቸው። ስለዚህ እነሱን ቀደም ብዬ ብዙ የኢትዮጵያን ቴሌቪዥን ድራማ አይነበረ ፊልሞች አይነበረ ማንን እፈልጋለሁ ማንን አደርጋለሁ ለማየት ታዋቂዎቹን ወደ ኋላ ላይ ጠቀሻቸውን ለተጫወቱት ስራ ተስማሚ መሆናቸውን አውቀሻ አገኘሻቸው። ታዳጊዎቹን ግን ባልተለመደ መንገድ ሄድሽ። እስኪ ስለ ፊልም ፍላጎትሽ፣ ስለ ልጅነትሽ፣ ወደ ፊልም አለም ስለገባሽበት ሁኔታ ደግሞ አድማጮችን ቀደም ብለን መግቢያው እንደገለጽ ነው የ11 ዓመት ልጅ እያለሽ ነው ሄድሽው። እንዴት ሄድ? የእንጀራ አባትሽ ቤተ እስራኤላዊ እንደሆኑ ገልጽሻል። ሌሎች ቤተሰቦች ወላጆች፣ ቤተእስራኤላዊያን እስራኤላውያን አይደሉም። እንዴት ሄድሽ? ከዛስ ወደ ሲኒማው አለም እንዴት ገባ? አድማጮች ከዓለም ወርቅም ጋር የጀመርነው ቃለ ምልልስ አላበቃም። በቀጣይ ፕሮግራማችን ነው የምንመለስበት። አሁን ወደ አዲስ አበባ፣ አሁን የአዲስ አበባው መስኮት ተከፍቷል። ንጉሴም ለሳምንቱ የመረጠውን ቅንብር ይዞልን ቀርቧል። አመሰግናለሁ። አሉላ መቅደላ ፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ። ማረክን እንዳይሉ ሰው የለበጃቸው፣ ገደልን እንዳይሉ ሰው የለበጃቸው። ምን አሉ እንግሊዞች ሲገቡ አገራቸው ተብሎ የተገጠመላቸው። ዳግማዊ አጼ ቴዎድሮስ መምህር አካለ ወልድን በሕግ አማካሪነታቸው በፍትሐ ነገሥቱ የጦር አበጋዛቸውን ፊታውራሪ ገብርዬን ደግሞ በጀግንነቱ ያቀርቧቸው ነበር ይባላል። ለዚህም ነው ታዲያ ዕውቅና ሲሰጡ ይማሯል እንደ አካልዬ፣ ይዋጓል እንደ ገብርዬ ያሉት። ዛሬ ላይ ሕዝቧን የሕግ ያለህ እያሰኘች ያለችው ኢትዮጵያ በሕግ መተዳደር ከጀመረች አንድ ሺ ስድስት መቶ ሰማንያ ሰባት ዓመት ማስቆጠሯን የዛሬ አስራ አምስት ቀን በዚሁ ፕሮግራም ተጨዋውተናል። ቀደምት ባለሥልጣናት ለሕግ ይሰጡት የነበረውን ከበሬታ እናያለን። ሕግ ያልተማረና የማያውቅ ሰው ለሥልጣን እንደማይበቃ እንገነዘባለን። እንግዳዬ በዳግማዊ ምኒልክ መታሰቢያ የመምህራንና ቀሳውስት ማሰልጠኛ ተቋም የሐዲስ ኪዳን መምህርና ፍትሐ ነገሥት ታዋቂው አባ ገብረ መድን ገብረ ዮሐንስ ናቸው። ጨዋታችንን በመንፈሳዊው ፍትህ እንጀምራለን። አባ ገብረ መድን፣ ቤተ ክርስቲያን በመንፈሳዊ ፍርድ ሰው ኃጢአት ሲሠራ እንዴት መቀጣት እንዳለበት እንዴት መጾም እንዳለበት እንዴት መጸለይ እንዳለበት እንዴት መጽወት እንዳለበት እንዴት መስገድ እንዳለበት፣ በአጠቃላይ ስለ ቤተ ክርስቲያን ስርዓት ይተነትናል። መንፈሳዊ ፍት። ስጋዊ ደግሞ ወደ መሳፍንት ይመጣል፣ ወደ ነገስታት ይመጣል፣ ወደ መሪዎች ገዢዎች ይመጣል። በአሁን አነጋገር ሚኒስትሮች፣ ፕሬዚዳንቶች ይባላሉ። በዚያን ዘመን ነገስታት፣ መኳንንት፣ መሳፍንት ነው የሚባሉ። እስከ አፄ ኃይለ ስላሴ ማለት ነው እና በአጼ ኃይለ ስላሴ ያው ከንጉሱ ውራት መፍቀር እግዚአብሔር ቅዱስ ጎስጦን ጢኖስ ጀምሮ እስከ አጼ ኃይለስላሴ በፍትህ ስጋዊ በፍትህ መንፈሳዊ ነው ቤተ መንግስት ሁሉ ሲመራ የነበረ። ኢትዮጵያ የተጀመረው ኢትዮጵያ የተጀመረው በአርባ አጽዋ ነው። ከዚያን ዘመን ጀምሮ እስከ አጼ ኃይለ ስላሴ ነገስታቱ መኳንንቱ፣ የጠቅላይ ግዛት ጠቅላይ ግዛት ይባላል ገዢዎች መሳፍንቱ መኳንንቱ ሁሉ ፍትሀ ነገስት ተምረው ነው የሚያድጉ ሲማሩ እየተማሩ ነው የሚያድጉ የባል አባት ልጆች የሀብታም ልጆች የመሳፍንት መኳንንት ልጆች ፍትሀ ነገስት እየተማሩ ነው የሚያድጉ ሲያድጉ መጀመሪያ የቤተ ክርስቲያን ትምህርት ይማሩ ነው አሁን ዳዊትን ሁሉ ይማሩና ፍትሀ ነገስት ደግሞ ስለ አስተዳደር ስለ ህግ ስለ ስራ ደግሞ ይማራሉ በሚገባ ነው የሚማሩ ሳይማር አይሾሙም ያን ጊዜ አዎ ፍትሀ ነገስት የማያውቅ እንኳን ጠቅላይ ግዛት ይቅና የአውራጃ የወረዳ ገዢ ፍትሀ ነገስ የማያውቅ የለም ያን ጊዜ ህግ ያውቃል በደንብ አድርጎ ፍርድ ይፈርድም። ፍትሐ ነገሥት ሲያወቀ ሰው ነው። ስለዚህ ራሱ መሳፍንቱ መጀመሪያ ይማራሉ። ኋላ ደግሞ ሲሾሙ የፍትሐ ነገሥት መምህር ሊቅ ይባላል። እያንዳንዱ መስፍን የየክፍለ ሀገር ወይም ደግሞ የጠቅላይ ግዛቱ ወይም ደግሞ በአሁን አነጋገር የየክልሉ ክልሉ መሪ የፍትሐ ነገሥት መምህር አብሮት አይለየም፣ ከሱ ጋር አይቀመጥ ነበር። ፍርድ በሚሰጥበት ጊዜ እንዲረዳው ነው። ለምንድን ነው? ስለ አስተዳደር እንዲያግዘው ነው፣ እንዲያማክረው። በፍርድ ጊዜ ደግሞ ያው ይፈርዳል። ፈላጅ ያለ ፍርድ መጀመሪያ ስለ ሁሉም ነገር አማካሪ ነው። ስለ ፍርድም፣ ስለ አስተዳደር፣ ስለ ሁሉ የፍትሐ ነገሥት መምህር ያንን ገዥውን መስፍኑን፣ ወይም ንጉሡን ንጉሰ ነገስ ያማክረዋል። ስለ ፍትህ፣ ስለ ፍርድ፣ ስለ አስተዳደር ያማክረዋል። የተማረ ቢሆንም አማካሪ ያስፈልገዋል ማለት ነው። ይሄ የፍትሐ ነገሥቱ ነገር ይሄ ትውልድ የማያውቀው ፍትሐ ነገሥት በዩኒቨርስቲ ደረጃ በትምህርት ላይም አይሰጥም። እስቲ አብራሩ። ሙሉ እውቀት ለማግኘት ከተፈለገ ስለ ፍርድ ስለ አስተዳደር በጥልቀትና በስፋት ለማወቅ ከተፈለገ ፍትሐ ነገሥት መማር ያስፈልገዋል። ሕግ አውቃለሁ ስለ ሕግ በደንብ ተምር አለሁ የሚል ከሆነ ፍትሐ ነገሥት መማር አለበት። ፍትሐ ነገሥት ማለት በጣም የረቀቀ ስፋት ያለው ህግና ስርዓት ነው። ንልቀቀ ነው እና እንግዲህ ያለ ፍትሀ ነገስት ፍርድ አይሰጥም። ፍትሀ ነገስት ያው ስሙ አሁን ቢለወጥም፣ ምንጊዜ ጊዜ ህግ ህግ ነው። ዓለም ከተፈጠረ ጀምሮ የሰው ልጅ ያለ ህግ መኖር አይችልም። ልጓም የሌለው ፈረስ የጥላር ከደንደስ ይባላል። ህግ የሌለው ሰውም እንደዚህ መረን ሆነ ዳንድ የወንበድ የሆነ ይቀራል ራሱን አጥፍቶ ሀገር ያጠፋል። እና ለሰው መግሻው ልጓሙ ህግ ነው። ያለ ህግና ያለ ስርዓት ማህበራዊ ኑሮ መኖር አይቻልም። ማህበራዊ ኑሮ ህዝባዊ ኑሮ ህዝባዊ ቦታ ሊቃና ሊከናወን እድገት፣ ልማት፣ አንድነት፣ ህብረት የሚጠናክረው በህግ ነው በደንብ ነው በህግ በስርዓት አዎ ደንብ ስርዓት ተከትሎ ነው ወይም ደግሞ በደንቡና በህግ በስርዓት ሲመራ ነው። አመሰግናለሁ አባ ገብረ መድን ገብረ ዮሐንስ፣ መጋቢ አዲስ። እኔም እንግዲህ የዛሬውን ፕሮግራሜን በዚሁ ላብቃ። የዛሬ አስራ አምስት ቀን እንገናኝ። ቸርን ሰንበት። አድማጮች ለምሽቱ ያልነውን በዚሁ ልንቋጭ ነው። ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዩ ዙሪያ እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ አሁን የቀረን አድማጮች አሁን የዜና ማጠቃለያ ይነበባል። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ክስ ለመመስረት የሚያበቃ ጥፋት ካለ የሚመረምረው የተወካዮች ምክር ቤት የስለላ ኮሚቴ የሁለት ባለሥልጣኖች ቃለምስክርነት ትላንት በጽሑፍ መልክ አውጥቷል። ሁለቱ ባለሥልጣኖች በመጪው ሳምንት በይፋ ጥያቄ ይቀርብባቸዋል። የኢራኑ ከፍተኛው መሪ መንግስት የነዳጅ ዘይት ዋጋ ለመጨመር መወሰኑን ዛሬ ደግፈዋል። ይህ ውሳኔ በሳምንት ማብቂያ ላይ ከፍተኛ ተቃውሞ አስነስቷል። አያቶላ አሊ ኻሜኔይ ቢያንስ ሁለት ሰዎች ሕይወታቸውን ባጡበት ተቃውሞ ለወደመው ንብረት የወንጀለኞች ተግባር ነው ብለውታል። የነዳጅ ዘይቱ ዋጋ የጨመረው በሀምሳ ከመቶ ሲሆን ይህን በመቃወም የተነሳውን ብጥብጥ ለማርገብ ሲል መንግስት በሀገሪቱ ዙሪያ ኢንተርኔት ዘግቷል። ዩናይትድ ስቴትስ እና ደቡብ ኮሪያ በጣምራ የሚያካሂዱትን ወታደራዊ ልምምድ እንደሚያዘገዩ ዛሬ ተናግረዋል። ሰሜን ኮሪያ ወታደራዊ ልምምዱን ተንኳሽና አደገኛ ነው ስትል በያዝነው ወር ቀደም ሲል ተቃውሟ ነበር የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከሚሽ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ በቃ። ነገ ሰኞ ከሚሽ 3 ሰዓት ላይ በምድበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢ ያሉ አከበደን፣ ለአሁኑ በዚሁ ተሰናበትን። ሰላም ደህና ደሩ።